የኢትዮጵያ መንግስት በሲቪል ማህበረሰብ ላይ እያካሄደ ነው ያሉትን አፈና እንደሚያወግዙና አስራ ሁለት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት የሆኑ እንደራሴዎች ለምክር ቤቱ የውሳኔ ሀሳብ ረቂቅ አቀረቡ። ሰነዱን ያዘጋጁትና የሴናተሮቹን ተቃውሞ የመሩት ዲሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲን እና የሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሀሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መሥሪያ ቤት ሀገራቸው ከኢትዮጵያ ጋር የገባውን የደህንነት ውል መልሶ እንዲፈትሽ ይጠይቃል። የሴናተሮቹ የውሳኔ ሀሳብ መግለጫ ሰነድ ረቂቅ አክሎም የኢትዮጵያ መንግስት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆምና አጥፊዎች እንዲጠየቁ ያሳስባል። ዝርዝሩን ሰለሞን አባተ ይዟል። በኢትዮጵያ ህገ መንግስት የተረጋገጡ መብቶቻቸውን እየተጠቀሙ ተቃውሞዎቻቸውን በሰላማዊ መንገድ በሚገልጹ ሰልፈኞች በጋዜጠኞችና የሲቪል ህብረተሰብ አባላት ላይ የኢትዮጵያ መንግስት ግድያ የታከለበት የኃይል እርምጃ እየወሰደ መሆኑን የገለጹ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላት አድራጎቱን በብርቱ እንደሚያወግዙ ያሳወቁበትን የውሳኔ ሐሳብ ነው ትናንት በይፋ ያወጡት። የውግዘቱን ሰነድ ያዘጋጁትና የሴናተሮቹን ተቃውሞ እየመሩ ያሉት ዴሞክራቱ የሜሪላንድ አንጋፋ ሴናተር ቤን ካርዲንና ሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ናቸው። የውሳኔ ሐሳቡን የያዘው ሰነድ የኢትዮጵያ የጸጥታ ኃይሎች ሲቪሎችን መግደላቸው በተገለጸበት በአሁኑ ሁኔታ የአሜሪካው የውጭ ጉዳይ መስሪያ ቤት ሀገራቸው ከኢትዮጵያ ጋር የገባችውን የደህንነት ውል መልሶ እንዲገመግም ይጠይቃል። የሴናተሮቹ የውሳኔ ሐሳብ መግለጫ ሰነድ ረቂቅ አክሎም የኢትዮጵያ መንግሥት እየወሰዳቸው ያሉ የኃይል እርምጃዎችን እንዲያቆም፣ በሲቪሎች ላይ የተፈጸመውን ግድያ ተአማኒነት ባለው ሁኔታ እንዲያጣራ፣ በጥፋቱ ውስጥ እጃቸው ያሉ ሰዎች እንዲጠየቁ እንዲያደርግ ያሳስባል። ሴናተር ካርዲን ኢትዮጵያ ውስጥ አለ ስለሚሉት ሁኔታ ሲናገሩ እንዲህ ብለዋል። ጥቅስ የኢትዮጵያ የጸጥታ ኃይሎች በፈጸሟቸው የጭካኔ እርምጃዎች በጣም አዝኛለሁ። ሰዎቻቸው ለተገደሉባቸው ቤተሰቦች ሐዘኔን እገልጻለሁ። የኢትዮጵያ ሕገ መንግስት ዜጎች በሰላማዊ መንገድ የመሰብሰብ መብት እንዳላቸው ያረጋግጣል። በመሆኑም የመንግስቱ ኃይሎች የወሰዷቸው እንዲህ አይነት እርምጃዎች ተቀባይነት የላቸውም። የጥቅስ መጨረሻ። መንግስቱ በጋዜጠኞች ላይ እያደረሰ ያለው ብርቱ ኃይል የተቀላቀለባቸው አድራጎቶች እንዲሁም በ2001 ዓ ም የወጣውን ጸረ ሽብርተኝነት አዋጅና የበጎ አድራጎት ድርጅቶችና ማኅበራትን ለመመዝገብና ለማስተዳደር በዚያው ዓመት የወጣውን አዋጅ የመናገር ነጻነትንና ተቀባይነት ያለውን የፖለቲካ ተቃውሞን ለማፈን መጠቀም፣ ዴሞክራሲያዊ ነጻነቶችና ሰብአዊ መብቶች እጅግ አሳሳቢ በሆነ ሁኔታ መጓደላቸውን ያሳያል ብለዋል ሴናተር ካርዲን። በሌላ በኩል ደግሞ ኢትዮጵያ ውስጥ ሰላማዊ ሰልፈኞችና የመብቶች ተሟጋቾች መሠረታዊ መብቶቻቸውን በመጠቀማቸው ብቻ ታስረዋል፣ የስቃይ አያያዝ ደርሶባቸዋል፣ ተገድለዋል ያሉት የፍሎሪዳው ሴናተር ማርኮ ሩቢዮ በማከል እንዲህ አሉ። ጥቅስ እነዚህን አግባብ ያልሆኑ አድራጎቶችና የኢትዮጵያ መንግሥት የኢትዮጵያን ሕዝብ መሠረታዊ መብቶች ላለማክበር የያዘውን አስደንጋጭ አካሄድ አወግዛለሁ። ዩናይትድ ስቴትስ ከኢትዮጵያ ጋር ባላት ግንኙነት የኦባማ አስተዳደር የሰብዓዊ መብቶችን መከበርና የፖለቲካ ማሻሻያ ለውጦችን እንዲያስቀድም አሳስባለሁ። የጥቅስ መጨረሻ ሴናተር ማርኮ ሩቢዮ ናቸው ይህንን ያሉት ዩናይትድ ስቴትስ መጪውን ትውልድ መመገብ ፊድ ዘ ፊውቸር የሚባለውንና የአፍሪካ የሰላም ጥበቃ አፋጣኝ ምላሽን በመሳሰሉ የኦባማ አስተዳደር ልዩ የተነሳሽነት ፕሮጀክቶች ላይ ከኢትዮጵያ ጋር በቅርበት ትሠራለች ዋሽንግተን። በተጨማሪም ኢትዮጵያ፣ ሶማሊያ ውስጥ በሚገኘው የአፍሪካ ህብረት ጦር ውስጥ ላላት ተሳትፎ የገንዘብ ድጋፍ እንደምትሰጥ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ትናንት ባወጣው የፕሬስ መግለጫ ላይ አመልክቷል። በአውዳሚው ድርቅና ድንበር ላይ ባለው የጸጥታ ችግር ምክንያት አሉ ሴናተር ቤንካርዴን። መንግስቱ ህዝቡን ከመከፋፈል ይልቅ ወደ አንድነት የሚወስዱትን እርምጃዎች ቢወስድ ይበልጥ ይበጃል። እነዚያን ፈተናዎች መጋፈጥ ካሻው የኢትዮጵያ መንግሥት መሠረታዊ ሰብአዊ መብቶችን የማክበሩ ነገር ቁልፍ ጉዳይ ነው፣ ሴናተር ቤንካርዴን ናቸው። ይህንን ማሳሰቢያ ያሰሙት ለአንድ መቶ አስራ አራተኛው የዩናይትድ ስቴትስ የተወካዮች ምክር ቤት ሁለተኛ ጉባኤ እንደሚቀርብ የሚጠቁመው ይህ ሰነድ የወጣው ኢትዮጵያ ውስጥ ለሰብአዊ መብቶች መከበር ድጋፍ መስጠትና አሳታፊ አስተዳደርን ማበረታታት በሚል ርዕስ ነው። የህግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ተቀዳሚ አባል ቤንካርድን እና ሴናተር ማርኮ ሩቢዮ ያዘጋጁትንና የመሩትን ይህንን የውሳኔ ሀሳብ ሰነድ ከእነርሱ ጋር የፈረሙት ዐሥር ሴናተሮች የዋሽንግተን ጠቅላይ ግዛት ሴናተሮች ማሪያ ካንትዌል እና ፓቲሙሬ፣ የዴላዌሩ ክሪስቶፈር ኩንስ፣ የኢሊኖዩ ዲክ ደርቢን፣ የሚኒሶታዎቹ አል ፍራንኬን እና አሚ ክሎቡቻር፣ የቨርሞንቱ ፓትሪክ ለሂ፣ የማሳቹሴትሱ ኤድዋርድ ማርኬ፣ የኒው ጀርሲው ባብ ሜነንዴዝ እንዲሁም የኦሃዮ ሴነተር ሼሮድ ብራውን ናቸው። ከሴነተር ማርኮ ሩቢዮ በስተቀር ሁሉም ዴሞክራቶች ናቸው።